የኬንያን ድንበር በሕገ ወጥ መንገድ ተሻግራችኋል ተብሎ የተከሰሱ ወደ ሰላሳ የሚደርሱ ኢትዮጵያውያን የኦሮሞ ተወላጅ ስደተኞች ወደ አገራቸው እንዲመለሱ የማርሳቢት ፍርድ ቤት መወሰኑ ተገለጠ። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ዩኤንኤችሲአር ስደተኞቹ ጥገኝነት እንዲያገኙ ለኬንያ መንግስት ያቀረበው ጥያቄ አንድ ስደተኛ ከማስጠለል በስተቀር ተቀባይነት እንዳላገኘ ተናግሯል። እንዲመለሱ የተወሰነባቸው ስደተኞች ግን አሁን ያሉበት ሁኔታ አልታወቀም። ገልሞ ዳዊት አጭር ዘገባ ከናይሮቢ አድርሶናል። ስደተኞቹ ከሁለት ሳምንታት በፊት በሰሜኑ ኬንያ ማርሳቢት ግዛት በፖሊስ ቁጥጥር በዋሉበት ጊዜ ጉዳያቸው በአግባቡ እንዲታይ ዓለም አቀፉ የስደተኞች ድርጅት ዮኒስያር ኬንያ ቅርንጫፍ መስሪያ ቤት የኬንያ መንግስትን መጠየቁ የሚታወስ ነው። ነገር ግን ከስደተኞቹ አብዛኛዎቹ ኬንያ ውስጥ ጥገኝነት ማግኘት ለደህንነታቸው ያሰጋል በማለት ኬንያ ውስጥ ጥገኝነት ስላልፈለጉና ወደ ሌላ ሀገር የመሻገር ፍላጎት ስላሳዩ ፍርድ ቤቱ ወደ ሀገራቸው እንዲመለሱ አዟል ሲሉ የዓለም አቀፉ የስደተኞች ድርጅት ዩኒስቲያር ኬንያ ቅርንጫፍ ቃል አቀባይ ዱክ ሟንቻ ተናግሯል። በፍርድ ሂደቱ ወቅት የስደተኞቹን መብት ለማስጠበቅም ድርጅቱ ጠበቆችን ወደ ማርሳቢት ልኮ የነበረ ሲሆን ወደ 28 ከሚሆኑ ኢትዮጵያውያን አንድ ሰው ብቻ የጥገኝነት ጥያቄ በማቅረቡ ሌሎቹ እንድመለሱ ተወስነዋል ሲሉ ቃል አቀባዩ አብራርተዋል። የጥገኝነት መብቱ ተጠበቀለት የተባለውም ኢትዮጵያዊ በቅርቡ ወደ ናይሮቢ እንደምወሰድና እንደምመዘገብም አክሎ ተናግሯል። በምጻረ ቃሉ ዲያሬ በመባል የሚታወቀው የኬንያ ስደተኞች ጉዳይ ቢሮውን በበኩሉ የስደተኞቹ እንድመለሱ መደረግ መሆኑን ተናግሯል። ከቢሮ ባገኘን መረጃ መጀመሪያ የስደተኞችን ምዝገባ የሚያካሄድ ስደተኞቹ የተያዙበት ግዛት ማለትም ካውንቲ ሲሆን ከዚያም በኋላ ቢሮ ስደተኞቹን ተቀብሎ እንደሚያስተናግድና ወደምገባቸው ቦታ እንደመወሰድ ስማቸው እንዳይጠቀስ የጠየቁ የኬንያ ስደተኞች ጉዳይ ቢሮ ባልደረባ ገልጸውልናል። አሰራሩ ጥገኝነት ፈላጊዎችን ከድንበር እንድመለሱ በማድረግ ለአደጋ ያጋልጥም ወይ ስንል ላቀረብነው ጥያቄ መስሪያ ቤቱ ይህ ችግር እንዳይከሰት በድንበር አካባቢ ፖሊሶች በስደተኞች አያያዝ ዙሪያ ስልጠና ለመስጠት በዝግጅት ላይ ነው ሲል መልስ ሰጥተውናል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ።